ሳይንስና ሕብረተሰብ። ኢትዮጵያና ኢንተርኔት እምብዛም ስማቸው በበጎ ተያይዞ ሲነሳ አይሰማም። በዓለም ዝቅተኛ የኢንተርኔት ሽፋን አላቸው ከተባሉ ሀገራት የምትመደበው ኢትዮጵያ ቀርፋፋና ዘገምተኛ የኢንተርኔት አቅርቦት አላት። ይህንኑ ለማግኘት የምታስከፍለው ዋጋ ከምስራቅ አፍሪካ ሀገራት እንኳ ሲወዳደር ከሁለት እጥፍ በላይ ውድ ነው። በዚህ መልክ የምታቀርበውን የኢንተርኔት አገልግሎት መገደብና ማቋረጥም ስራዬ ብላ ተያይዘዋለች። በጉዳዩ ዙሪያ ጥናት የሚያካሄደው ፍሪደም ሃውስ የተሰኘው ተቋም ባለፈው ህዳር ወር ባወጣው ዓመታዊ ዘገባ ኢትዮጵያን የኢንተርኔት ነጻነት ከሌለባቸው ሀገራት መድቧታል። በመቶዎች የሚቆጠሩ ድረገጾችም በሀገሪቱ እንዳይታዩ እቀባ እንደተጣለባቸው በዘገባው ጠቁሟል። ባለፈው ዓመት በኢትዮጵያ ተቀስቅሶ ከነበረው ሕዝባዊ ተቃውሞ ጋር በተያያዘ የኢንተርኔት አገልግሎት በተደጋጋሚ መቋረጡን በማንሳት በሀገሪቱ ያለው ሁኔታ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን አትቷል። ከተቃውሞው ሌላ ለኢንተርኔት መቋረጥ በምክንያትነት የተጠቀሰው ለዩኒቨርሲቲ መግቢያ የሚሰጥ ፈተና በማኅበራዊ ድረገጾች መሽሎክ ነው። በዚህ ዓመት ተመሳሳይ ዛቻም ሆነ አመላካች ነገሮች በማኅበራዊ ድረገጾች ባይስተዋሉም ብሔራዊ ፈተናዎች ከሚጀምሩበት ከግንቦት 22 ጀምሮ መደበኛ የኢንተርኔት አገልግሎት በኢትዮጵያ ተቋርጧል። መንግሥት ዘግይቶም ቢሆን የኢንተርኔት አገልግሎት በከፊል መቋረጡን ያመነ ሲሆን ምክንያቱ ባለፈው ዓመት የተከሰተውን ዐይነት የፈተና መሽሎክ ለመከላከል ነው የሚል ነው። ይህም እስከ መጪው ሐሙስ ሰኔ አንድ ድረስ ሊቀጥል እንደሚችል ፍንጭ ሰጥቷል። በኢትዮጵያ ብቸኛ የቴሌኮሙኒኬሽን አገልግሎቶች አቅራቢ የሆነው ኢትዮ ቴሌኮም ኢንተርኔትን ለማቋረጥ የተለያዩ መንገዶችን እንደሚከተል የዘርፉ ባለሙያዎች ይናገራሉ መቀመጫውን በአዲስ አበባ ያደረገና ስሙ እንዳይጠቀስ የጠየቀ የኢንፎርሜሽን ቴክኖሎጂ ባለሙያ ሶስት አይነት የኢንተርኔት መዝጊያ መንገዶች አሉ ይላል የመጀመሪያው አዘጋግ ምንድንነው ስፔሲፊክ የሆኑ ፕሮቶኮሎች ለምሳሌ ኢንክሪፕትድ የሆኑ ወይም ደግሞ ምስጢራዊ የሆኑ መልክቶችን መዝጋት እና አንዳንድ የተለያዩ ዌብሳይቶችን ለምሳሌ ፌስቡክን፣ ቫይበርን እነሱን አድራሻዎች ነጥሎ መዝጋት ነው የመጀመሪያው አዘጋግ። ሁለተኛው አዘጋግ ደግሞ ነጥሎ የሆኑ ስፔሲፊክ ዌብሳይቶችን ወይም አንድ ወይም ጉግል ሊሆን ይችላል እነሱን ብቻ ከፍቶ ሌላው ሙሉ በሙሉ ሸዳውን ማድረግ ነው። ለሆነ ብቻ ክሰት ሰጥቶ ሌላውን በሙሉ ማጥፋት ነው። ሶስተኛው አዘጋግ ደግሞ ሙሉ በሙሉ አዘጋግ ነው። ዊች ሚንስ ምንም አይነት ኮኔክሽን የለም፣ ምንም አይነት አክሰስ የለም፣ ምንም ኔትወርክ የለም ማለት ነው። የመጀመሪያው ሁለቶቹን ከተዘጉ የተለያዩ መንገዶች ተጠቅመህ የምትፈልጋቸውን ነገሮች ማግኘት ትችላለህ። ሶስተኛው ሙሉ በሙሉ ከተዘጋ ግን ምንም መስመር መንገድ ከሌለ ያው ምንም ማድረግ አይቻልም። ሁላችንም ተዘግቶብን ቁጭ ማለት ነው ያለን እድል በኢትዮጵያ የኢንተርኔት መቋረጥ ሲከሰት አገልግሎት ሰጪው ድርጅት መጀመሪያ ይጠቀምበት የነበረው መንገድ እንደ ፌስቡክ አይነት ማህበራዊ ድረገጾችንና ሚስጥራዊ የመልእክት መለዋወጫ ዘዴዎች የሆኑትን እንደ ዋትሳፕ አይነቶችን መገናኛዎች በመዝጋት እንደነበር ባለሙያው ያስታውሳል። በስተኋላ ግን ሕዝባዊ ተቃውሞ በተባባሰበት ጊዜ ሙሉ ለሙሉ ኢንተርኔትን የመዝጋት መንገድ መከተሉን ይናገራል። ካለፈው ሳምንት ጀምሮ መላ ሀገሪቱን ያዳረሰው የመደበኛ ኢንተርኔት አገልግሎት መቋረጥስ በየትኛው መንገድ የተተገበረ ይሆን? አሁን የተዘጋው በጋግ ለምንድን ነው፣ ለሆኑ ድርጅቶች እና ለሆኑ ተቋሞች ብቻ ኢንተርኔት ለቅቆ ሌላ ዋየርለሱም በሙሉ ነው ሸዳውን የተደረገው። ስሪጂ ቱጂ ፎርጂ በሙሉ ሸዳውን የተደረገው። አሁን ምንም አይነት ዋርለስ ኮኔክሽን የለም ሀገር ውስጥ ። ስለዚህ ኦንሊ ዌይ ኢንተርኔት አክሰስ ማድረግ የሚችሉት ፋይበር ኦፕቲክስ ወይም ኤዲኤስኤል ያላቸው ሰዎች ጋር በመሄድ ወይም ደግሞ እንደዛ አክሰሱ ያላቸው ሰዎች ብቻ ነው መጠቀም የሚችሉት። እንደ ባለሙያው ማኝነት የመንግስት ተቋማት፣ የእርዳታ ድርጅቶች፣ የተባበሩት መንግስታት ድርጅት፣ የተለያዩ ተቋማትና የአፍሪካ ህብረት የኢንተርኔት አገልግሎት አሁንም ያገኛሉ። በፋይበር ኦፕቲክስ መስመርና በኤዲስኤል ብሮድባንድ የኢንተርኔት አገልግሎት ሲያገኙ የቆዩ ድርጅቶችና ግለሰቦችም ከጥቂት ዕድለኞች መካከል ናቸው። ሌላው ኢንተርኔት ፈላጊ እነዚህን ድርጅቶችና ባለኮከብ ሆቴሎችን ደጅጠኝ ይሆኗል። አብዛኛው ስራቸው ከኢንተርኔት ጋር የተያያዘ የኢንፎርሜሽንና ቴክኖሎጂ ባለሙያዎችም ቢሆኑ በዚሁ መልክ ስራቸውን ለመስራት ይፍጨረጨራሉ። በድርጅቶችና ተቋማት ያለውን የኢንተርኔት ጥራት ለመገምገም ከባለሙያው ጋር በስካይፕ የተደረገውን ይህንን ቃለ ምልልስ ማድመጥ ይበቃል። እሱም ቢሆን ሊሚትድ የሆኑ ኮኔክሽኖች ናቸው። ለምሳሌ ጉግል፣ አንዳንድ ዌብሳይቶች፣ ጂሜል፣ ኢሜል አክሰስ ለማድረግ እነሱ የተከራቱት ዩቲዩብ ከቅርብ ድር ሊሰራ ነበረ። ዛሬ በሙሉ ተቋርጧል ዩቲዩብ። ስለዚህ እነኝን ዌብሳይቶች አክሰስ የሚደረጉት በቨርቹዋል ፕራይቬት ኔትወርክ ወይም በቪፒኤን። ከዓመታት በፊት በጥቂት ባለሙያዎች ዘንድ ብቻ ይታወቅ የነበረው ቪፒኤን አሁን የበርካታ የሞባይልም ሆነ የኮምፒውተር ኢንተርኔት ተጠቃሚዎች ቋንቋ ሆኗል። የቪፒኤን አፕሊኬሽኖችን ለማስጫን ወደ ሞባይል መሸጫና መጠገኛ ቤቶች ጎራ የሚሉ ተጠቃሚዎችም እየጨመሩ ነው። ለመሆኑ ቪፒኤን ምንድን ነው? እንዴትስ ይሰራል? ባለሙያው ለዚህ ጥያቄ ምላሽ ከመስጠቱ በፊት ተያያዥ ከሆነውና በእንግሊዝኛ ምህፃሩ ዲኤንኤስ በመባል ስለሚታወቀው ምንነት ሙያዊ ፍቺ ይሰጣል። መጀመሪያ ዴንስ ምንድን ነው? ዶሜን ኔም ሰርቨር ይባላል። ዶሜን ኔም ሰርቨር የሚሰራው ምንድን ነው? ለምሳሌ አንድ ሰው ጉግልን ማየት ከፈለገ ጉግል ብሎ ወይ ፕሮዘር ላይ ይጽፋል። ሶ ያንን ጉግል የሚለውን ስም ወደ አድራሻ ተቀይሮ ያን ፔጅ የተቀመጠበትን ሰርቨር ፈልጎ አግኝቶ ከዛ ገጽ ላይ ነው ያንን ፔጅ አምጥቶ ስክሪን ላይ የሚያስቀምጠል። ሶ ያንን የሚሰራ የእያንዳንዱ ቴሌኮሙኒኬሽን የራሱ የሆነ ሰርቨር አለው፣ አድሬስን ወደ አይፒ አድሬስ የሚቀይር ያን የሚሰራው ሰርቨር ነው፣ ዲኤንኤስ የሚባለው። ማንኛውንም ዌብሳይት ጉግልም ዩትዩብም አክሰስ ስናድረግ መጀመሪያ አክሰስ ሪኩዌስት ወደ ዲኤንኤስ ሰርቨሩ እናለን። የቴሌኮሚኒኬሽን ቢሆን የምንጠቀመው ሰርቪስ ያንን ዌብሳይት ካለበት ቼክ አድ ይልክልናል ማለት ነው። ቨርቹዋል ፕራይቬት ኔትወርክ ስትጠቀም ያንን ሪኩዌስት እና የምትልከውን ዳታ በሙሉ ኢንክሪፕት ወይም ተቆልፎ ለአንድ ሰርቨር ነው ላከው። ያ ሰርቨር ያንን ሪኩዌስትም ሆነ ፋይል ዲክሪፕት አድርጎ ፌስቡክንም ሪኩዌስት ካረክ ወደ ፌስቡክ፣ ጉግልንም ሪኩዌስት ካረግ ወደ ጉግል፣ እነኛን ሪኩዌስቶችም ሆኑ ፋይሎች በሙሉ ሪኩዌስት ያደርጋል። ስለዚህ ሚስጥሩ ምንድነው? እዚህ ጋር የምትልከው ፋይልም ሆነ ዳታ፣ ምንም አይነት የምትልከው ነገር ምን እንደሆነ ሳይታወቅ ተሸፍኖ ቀጥታ ወደ ቪፒኤን ወዳለበት ሰርቨር ነው የሚሄደው። ያ ምንድነው ለአንተ ያለው ጠቀሜታ? የቴሌኮሙኒኬሽን ሰርቨር ጉግልን አክሰስ አድርግ፣ ፌስቡክን አክሰስ አድርግ የሚያውቀው ነገር የለም። የሚያውቀው ምንድነው ያንን ሰርቨር አክሰስ እንዳደረግክ ብቻ ነው። ምን አይነት ሪኩዌስቶች እንደላክ፣ ምን አይነት ፋይሎች እንደተቀበልክ አያውቅም። ለዛ ነው ቪፒኤን ሲሆን ሁሉንም ዌብሳይቶች አክሰስ ማድረግ የምትለው። ምክንያቱም ቴሌን ቀጥታ ፌስቡክን አገናኘኝ ብትለው ሪኩዌስቱን እናያደርግብሀል ያ ዌብሳይት ስለተዘጋ ማለት ነው። በኢትዮጵያ ገመድ አልባ የኢንተርኔት ግንኙነት ባለመኖሩ ቪፒኤን ተጠቅመው የተዘጉ ድረ ገጾችን መመልከት የሚችሉት የብሮድባንድ ኢንተርኔት አገልግሎትን እያገኙ ያሉ ብቻ መሆናቸውን ባለሙያው ይገልጻል። ሰፊ ቦታን ያካለለው የአሁኑ የመንግሥት የኢንተርኔት መዝጋት እርምጃ የመጣው ተጠቃሚዎች በከፊል የሚደረግን የኢንተርኔት ክልከላ እንደ ቪፒኤን ባሉ ዘዴዎች በማለፋቸው እንደሆነ ያስረዳል። ኮንትሮሉም አንድ እርምጃ ወደፊት በተራመደ ቁጥር ሰውም አንድ እርምጃ ወደፊት ይራመዳል እና ሙሉ በሙሉ መዝጋት ጋር የደረስ ነው ለዛ። አይመስለኛል። ኢትዮጵያ ኮሽ ባለ ቁጥር የኢንተርኔት ግንኙነት ማቋረጥ ቀጥላለች። ጉዳዩን አስመልክቶ በቁም ነገርም ሆነ በዋዛ ምክር ያቃበሏት የዞን ጆሮ ይስጠኝ ብላለች ሲሉ ይተቿት ይዘዋል። የዛሬው ጥንቅራችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።